አሜሪካ ዐይኖቿን ወደ ኢትዮጵያ ያዞረች ይመስላል። አተኩራ የኢትዮጵያን ምጣኔ ሀብት ወደ ላቀ ደረጃ ለማሸጋገር እገዛ ያደርጋል ተብሎ የታመነበትን የአሜሪካን መዋዕለ ነዋይ ፍሰት ለማፋጠን የታሰበ ለሁለት ቀናት የሚካሄድ የኢትዮጵያ አጋርነት ጉባኤ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እየተካሄደ ነው። ኢትዮጵያ በቅርቡ የጀመረችውንና አሁንም እየሰራችበት ያለችበትን የምጣኔ ሀብት ማሻሻያዎች እርምጃና እየተሟሟቁ ያሉትን የንግድና ኢንቨስትመንት ዕድሎች ለማስተዋወቅ የታሰበ መድረክ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል። በዚህ በዩናይትድ ስቴትስ መንግሥት ደረጃ ሲዘጋጅ በአይነቱ እጅግ አልፎ አልፎ በሚታየው ከዓለም ሀገሮች በአንድ ሀገር ላይ አተክሮ በሚካሄድ መድረክ ላይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አማካሪ ሚኒስትር ዶክተር አርከበ ቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ሀገሪቱ ውስጥ እየተካሄዱ ባሉ ለውጦችና ለግል መዋዕለ ንዋይ እየተከፈቱ ባሉ መስኮች ላይ ማብራሪያዎችን ሰጥተዋል ለእንዲህ አይነቱ መድረክ ለመሆኑ ከዓለም ሀገሮች ሁሉ አሜሪካ ለምን ኢትዮጵያ ላይ አይኖቿን አሳረፈች ለምንስ አሁን Why Ethiopia? Because of the remarkable changes that have taken place in Ethiopia over the last year. Both what ለምን ኢትዮጵያ? ምክንያቱም ባለፈው ዓመት ውስጥ እየተከናወኑ ባሉ ጉልህ ለውጦች ምክንያት ነው። ጠቅላይ ሚኒስትር አብይ በአካባቢው እየሰሩ ባሉትም፣ አዲሱ የኢትዮጵያ መንግስትም እዚያው ኢትዮጵያ ውስጥ የፖለቲካ ምህዳሩን ለውጭው መዋለ ነዋይም የምጣኔ ሀብቱን መስክ በመክፈታቸው ነው። የኢትዮጵያ የአጋርነት መድረክ ላይ የመክፈቻ ንግግር ያደረጉት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጅ ናቸው ከንግግራቸው በኋላ ለቪኦኤ በሰጡት ቃል ይህንን ያሉት ለምን ኢትዮጵያ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማርክ ራይነር ደግሞ ምክንያቱም ኢትዮጵያ እጅግ አስፈላጊ ሀገር ስለሆነች ነው ብለውኛል። ለምን ኢትዮጵያ? ምክንያቱም ኢትዮጵያ የዚያን ያህል አስፈላጊ ሀገር ስለሆነች ነው። እናም በዚህ ጊዜ ደግሞ ኢትዮጵያ የዚያን ያህል ተዛማጅ ትርጉምና ቦታ ያላት ሀገር ነች። ኢትዮጵያ እያራመደች ያለች የምጣኔ ሀብት የፖለቲካ ማሻሻያ አጀንዳዎች መሳካት ለዩናይትድ ስቴትስ በእውነቱ በጣም አስፈላጊ ነው። ያንን ለመደገፍ ደግሞ መንግስት ለመንግስት እየተገናኘን በርትተን እየሰራን እንገኛለን። ሌሎች የዩናይት ስቴትስ አካላትም ድጋፋቸውን እንዲሰጡ እያበረታታን ነው። ለዚያ ቁልፍ አካል ደግሞ የዩናይት ስቴትስ የግል ዘርፍ ነው። ልዩ የሆኑት የፖለቲካ ለውጦች ዘላቂ እንዲሆኑ የምጣኔ ሀብት ማሻሻያዎቹ ትርጉም ያለው ለውጥ በሰው ኑሮና ሕይወት ላይ ማምጣት መቻል አለባቸው። ስራዎች መፈጠር አለባቸው። ጥሩ ደሞዝ የሚያስገኙ የስራ እድሎች፣ የቴክኖሎጂ ሽግግር፣ የተፈጥሮ አካባቢ ደረጃዎች፣ መልካም የሆኑ አሰሪና ሰራተኛ ግንኙነቶች መፈጠር መስፋትና መከበራቸው አስፈላጊ ነው። ለነኛ አማራጭ ለሌላቸው ሁኔታዎች ደግሞ የዩናይት ስቴትስ የግል ዘርፍ ዝግጁና የነቃ መልስ ነው። እናም እጅግ አስፈላጊ የሆነውና ሰፊው የዩናይትድ ስቴትስ መዋለ ንዋይ እንዲሁም የንግድ እንቅስቃሴዎች የኢትዮጵያን ምጣኔ ሀብት ካለበት እንዲያነሱት ዛሬ በጣም አጠንክረን እያበረታታነን። እናም እንዲህ አይነቱን ልዩ መድረክ ለኢትዮጵያ ለማድረግ ዩናይትድ ስቴትስ ወሰነች። እውነትህን ነው። የተለየ ነው። እንዲህ አይነቱ መድረክ የሚፈጠረው ምናልባትም በየአስር ዓመቱ አንዴ ነው። ምናልባትም በእኔ ሙሉ የሥራ ዘመን ሁለት ጊዜ ብቻ ሊሆን ይችላል። ኢትዮጵያን የአፍሪካ የምጣኔ ሀብት መናኸሪያ ለማድረግ በተያዘው እቅድ። በግብርና በመሠረተ ልማት በኢነርጂ በአምራች ኢንዱስትሪዎች በመረጃ ቴክኖሎጂና በአገልግሎት ዘርፎች መስኮቹ መከፈታቸውን የአሰሪና ሠራተኛ ሕግም እየተሻሻለ መሆኑን ኢትዮጵያውያኑ ባለሥልጣናት የጠቅላይ ሚኒስትሩ ጽሕፈት ቤት አማካሪ ዶክተር አርከበ ዕቁባይና በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ፍጹም አረጋ ተናግረዋል። ለመዋዕለ ነዋይ አፍሳሾች የቀለለ ሁኔታ ለመፍጠር የኢንቨስትመንት ኮሚሽኑ የከፈተውን ማጉላላትና ምልልስን የሚያስወግድ አሰራርም አስተዋውቀዋል። የኢትዮጵያ መንግሥት የመንግሥትና የግል ዘርፍ የአጋርነት ፖሊሲ እየሠራ መሆኑን አምባሳደር ፍጹም አረጋ ተናግረዋል። የኢትዮጵያን የኢነርጂና ሌሎችም የኢንቨስትመንት መስኮች በምርቱም በግብርናውም ዘርፍ ያሉትን አስመልክቶ አርከበ ቁባይ ሰፊ ማብራሪያ ሰጥተዋል። ኢትዮጵያ የገባችበትን የለውጥ መንገድ በመክፈቻ ንግግራቸው ላይ አድንቀው የተናገሩት የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ እና በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነርም ኢትዮጵያ ምጣኔ ሀብቷን ለማሳደግና ለመሸጋገር የያዘችው እንቅስቃሴ የተሳካ እንዲሆን ሀገራቸው ማንኛውንም እገዛ እንደምታደርግ እነርሱም በየግላቸው የሚቻላቸውን ሁሉ ከማድረግ እንደማይቦዝኑ ተናግረዋል። ይህ መድረክ በነገው ዕለትም ቀጥሎ ይውላል። ተጨማሪና ዝርዝር ያሉ ዘገባዎችን ይዘንላችሁ እንመለሳለን።